የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋናዋና ዜናዎቹ የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት ባወጣው መግለጫ አብን ጠይቋል። የቱኒዚያ የባህር ጠረፍ ጠባቂዎች ስደተኞችን አሳፍራ ወደ አውሮፓ ስትጓዝ የመስመጥ አደጋ ከደረሰባት ጀልባ 29ኙን አተረፉ። ጠባቂዎቹ በዛሬው ዕለት የስምንት አፍሪካውያን ስደተኞችን አስከሬን ማግኘታቸውን ገልጸዋል። ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታወቀ። የስቶክሆልም የሰላም ምርምር ኢንስቲትዩት ሲፕሪ እንደሚለው በግጭት ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በዘጠኝ ነጥብ አራት በመቶ ከፍ ብሏል። ዜናው በዝርዝር የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት አብን ባወጣው መግለጫ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻቢያ በሽግግሩ መንግስት ወቅት የመገንጠል ዓላማውን የኢትዮጵያ ህዝብ ባልተሳተፈበት ተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶች ብለ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርቧል። የኢትዮጵያን ብሄራዊ ጥቅም የሚያሳጡ ቀይ ባህርንና ወደዛ ወይም የአሰብን ጉዳይ በተመለከተ ከአማራ ህዝብ አንጻር ብቻ ሳይሆን ከቀጠናውም ከኢትዮጵያ ህዝብ የሚታይ ስለሆነ እነሱ እነሱን የኢትዮጵያ ብሄራዊ ጥቅም ሊገቱ የሚችሉ አቋሞችን ለመሞገድ ያስፈልጋል። እንዲሁም ዲፕሎማቲካሊ የኢትዮጵያ ብሄራዊ ጥቅም ማስጠበቅ የሚቻልበትን ሰላማዊ አማራጭ አብን አቅርበዋል ማለት ነው። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲ መተቸት ይችል እንደሁ ተጠይቀውም አብን አገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው ለዶችቨለ መግለጻቸውን ዓለምነው መኮንን ዘግቧል። የቱኒዚያ የባህር ጠረፍ ጠባቂዎች ስደተኞችን አሳፍራ ወደ አውሮጳ ስትጓዝ የመስመጥ አደጋ ከደረሰባት ጀልባ 29ኙን አተረፉ። የባህር ጠረፍ ጠባቂዎቹ በዛሬው እለት የስምንት አፍሪካውያን ስደተኞችን አስክሬን ማግኘታቸውንም ገልጸዋል። ስደተኞችን ጭና ወደ አውሮፓ ስትጓዝ ከነበረችው ጀልባ ባህር ውስጥ የቀረ አስክሬን እንዳለ የመፈለጉ ጥረት አሁንም መቀጠሉንም የጥበቃው ኃላፊዎች ለሮይተርስ ተናግረዋል። አደጋው የደረሰው አፍሪካውያን ስደተኞችን አሳ አፍሮ የሚነሱ ጀልባዎች በብዛት ከሚጠቀሙበት የባውቤል ከተማ አቅራቢያ እንደሆነ ነው የተነገረው። ቱኒዚያ በአሁኑ ጊዜ ከሊቢያ ቀጥላ ወደ አውሮፓ ለመሰደድ የሚያልሙ አፍሪካውያን መዳረሻ ሆናለች። ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታወቀ። የስቶክሆልም የሰላም ምርምር ኢንስቲትዩት ሲፕሪ እንደሚለው በግጭት ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በ9.4 በመቶ ከፍ ብሏል። ሀገራቱ ባለፈው ጎርጎሮስ ዓመት 2024 በአጠቃላይ የጦር ኃይላቸውን ለማጠናከር 2.7 ቢሊዮን ዶላር ወጪ ያደረጉ ሲሆን ጭማሪው በሁሉም የዓለማችን አካባቢዎች ተስተውሏል ነው ያለው። በአውሮፓና በመካከለኛው ምስራቅ ደግሞ ወጪው የጎላ ነው ነው የተባለው። ከዩናይትድ ስቴትስ፣ ቻይና፣ ሩሲያና ህንድ ቀጥሎ ለጦር ኃይላቸው ከፍተኛ መዋለ ነዋይ ካፈሰሱ አምስት ሀገራት መካከል ጀርመን አንዷ ናት። ሩሲያ ዩክሬንን ከወረረች በኋላ ጦርነቱን ተከትሎ የጀርመን ፌዴራላዊ መንግስት ለመከላከያ ኃይሉ መቶ ቢሊዮን ዩሮ ለማዋል ወስኗል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። ሰሜናዊ ናይጄሪያ ውስጥ ታጣቂዎች ቢያንስ 22 ሰዎች ገደሉ። ባሳለፍ ነው ሳምንት መጨረሻ በተፈጸሙ ሁለት ጥቃቶች በርካቶችን መጎዳታቸውን ነዋሪዎችና ፖሊስ አስታውቀዋል። በተለይ በቦርኖ ግዛት ቅዳሜ ለት ታጣቂዎቹ ባደረሱት የደፈጣ ጥቃት አስር ሲቪሎችና ሁለት የጸጥታ ኃይሎች መገደላቸውን ሌሎች ሁለት ሰዎች ደግሞ መጎዳታቸውን የቦርኖ ግዛት አሚር መሐመድ ሼሁ ቲምታ ለሮይተርስ ገልጸዋል። በተመሳሳይ ዕለትም የቦኮ ሀራም ታጣቂዎች መሆናቸው የተጠረጠረ ጥቃት አድራሾች አስር ሰዎችን አዳማዋ ግዛት ውስጥ መግደላቸውንና በርካቶችን ማቁሰላቸውን እማኞች ለዜና አውታሩ ተናግረዋል። ከሳምንታት በፊት የቦርኖ ግዛት ሀገረ ገዢ ቦኮ ሀራም የተባለው ጽንፈኛ ታጣቂ ቡድን በአካባቢው የሚፈጽመውን ጥቃትና እገታ እንደ አዲስ ማጠናከሩን ገልጸዋል። የናይጀሪያ የሰሜን ምስራቅ አካባቢ ለረዥም ዓመታት በእስላማዊ ታጣቂዎች ተደጋጋሚ ጥቃት የሚፈጸምበት እንደሆነ ሮይተርስ አመልክቷል። በኢራን የባህር ወደብ በደረሰ ፍንዳታ የሞቱት ሰዎች አርባ ስድስት ደረሱ። ቁጥሩ እየጨመረ መሆኑን ዘገባዎች ያመለክታሉ። ቅዳሜ ዕለት ከቀትር በኋላ በኢራን ባንዳር አባስ ወደብ ላይ በተከሰተው ፍንዳታ ከአንድ ሺህ በላይ ሰዎችም ተጎድተዋል። የጀርመን የዜና ወኪል ዲፒኤ እንደዘገበው የኢራን ባለስልጣናት እስካሁን የፍንዳታውን ምክንያት ይፋ አላደረጉም። እንዲያም ሆኖ ፍንዳታው ከፍተኛ ጉዳት እንዳደረሰ የሀገሪቱ መገናኛ ብዙኃን ያወጧቸው ፎቶዎች ማመልከታቸውን ጠቅሷል። የኢራን ከፍተኛ የሃይማኖት መሪ አያቶላ አሊ ካሚኒ ለፍንዳታው መንስኤ የሆነው ንዝህላልነት እንዲጣራ ምርመራ እንዲካሄድ ጠይቀዋል። ፕሬዚደንት መሱድ ፐሺክን በበኩላቸው ሁለት ሚኒስትሮች የተካተቱበት ልዩ መርማሪ ቡድን ወደ ስፍራው ልከዋል። ፍንዳታ የተከሰተበት የኢራን የባህር ወደብ ለነዳጅ ንግድ ዋነኛ የመርከቦች መናኸሪያ ሲሆን 85 በመቶ የሚሆነው የሀገሪቱ የእቃ መጓጓዣዎች የሚንቀሳቀሱበት አካባቢ መሆኑ ተገልጿል። እስራኤል ወደ ጋዛ የሚገባ እርዳታን በማደናቀፍ በፍልስጤም የቀረበባትን ክስ ለማየት በዛሬው እለት በዘሄግ ኔዘርላንድስ በተሰየመው ችሎት አለመገኘቷ ተገለጸ። በኔዘርላንድስ የፍልስጤም አምባሳደር አማር ሂጃዚ ለዓለም አቀፉ የፍትህ ፍርድ ቤት እስራኤል ህዝባችንን ልታወድም አስባለች፣ የፍልስጤምን ህዝብ ማጥፋት ትፈልጋለች ሲሉ አቤቱታ አቅርበዋል። አምባሳደሩ እስራኤል ሰብአዊ እርዳታን እንደ ጦር መሳሪያ እየተጠቀመች ነው ያሉ ሲሆን ይህም የጦር ወንጀል ነው በማለት ክሳቸውን አሰምተዋል። የተባበሩት መንግስታት ድርጅት ለጋዛ ነዋሪዎች ሰብአዊ እርዳታ እንዲገርብ አሁንም እየጠየቀ ነው። የመንግስታቱ ድርጅት እንደሚለው ላለፉት ስልሳ ቀናት ገደማ ወደ አካባቢው እርዳታ እንዳይገባ እስራኤል ሙሉ ለሙሉ ዘግታለች። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ዞተዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት ባወጣው መግለጫ አብን ጠይቋል። የቱኒዚያ የባህር ጠረፍ ጠባቂዎች ስደተኞችን አሳፍራ ወደ አውሮፓ ስትጓዝ የመስመጥ አደጋ ከደረሰባት ጀልባ 29ኙን አተረፉ። ጠባቂዎቹ በዛሬው ዕለት የስምንት አፍሪካውያን ስደተኞችን አስከሬ ማግኘታቸው ተገልጿል። ሀገራት በከፍተኛ ፍጥነት የጦር ኃይላቸውን እያስታጠቁ መሆኑን አንድ የጥናት ተቋም አስታወቀ። የስቶክሆልም የሰላም ምርምር ኢንስቲትዩት ሲፕሪ እንደሚለው በግጭት ጦርነቶች ምክንያት ወታደራዊ ወጪው በዓለም አቀፍ ደረጃ በ9.4 በመቶ ከፍ ብሏል። ዜናው በዚሁ አበቃ።